አፋኔ አማራ ኢታና ኢታናይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 21 2012 ዓ ም ዝግጅታችን ጀመረ። የአፍሪካ ዴሞክራሲ ዴሞክራሲያዊ ሂደቶችን ወደኋላ የመጎተቱ ነገር ነጻና ፍትሐዊ ምርጫዎችን ባለማድረግ ብቻ ሳይሆን የንግግር ነጻነትን መጣስ፣ መንግስትን የሚቃወሙና ተጠያቂ እንዲሆን የሚያደርጉ ተቃዋሚ ድርጅቶችን ማፈንና ማሰናከል፣ የሕግ የበላይነትን ማዳከም የመሳሰሉትን ያካትታል። የዩናይትድ ስቴትስ ሕግ አውጪ ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሰብሳቢ ካረን ባስ ናቸው። ስለ አፍሪካ ወቅታዊ የዴሞክራሲ ሁኔታ የሰጡትን አስተያየት ያካተተ ዘገባ በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቱን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት በአት ቪኦኤ አማሐሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታዬ ነኝ። የኢትዮጵያ አየር መንገድ ለሀገር ውስጥና ዓለም አቀፍ በረራ መንገደኞቹ ከዛሬ እንደ ኤሮፓውያን አቆጣጠር ጥቅምት አንድ ሁለት ሺ ሀያ አመተ ምህረት እስከሚቀጥለው አመት ሀያ ሀያ አንድ መጋቢት መጨረሻ ድረስ ከኮቪድ-19 በተያያዘ ለሚገጥሙ ወደ ሀገር ከመመለስ ካሉበት ሀገር ከመውጣትና ከለይቶ ማቆያ ተያያዥ ወጪዎችን ጨምሮ የሕክምና መድን ዋስትና እንደሚሸፍን አስታወቀ። በበረራ ወቅት ለቫይረሱ መጋለጣቸው ለተረጋገጠ መንገደኞችም እስከ 100 ሺ ዩሮ የሚደርስ የሕክምና ወጪያቸውን እንደሚሸፍን አየር መንገዱ ባወጣው መግለጫ አስታውቋል። እስከ 15 ቀናት ለሚደርሰው ራስን አግልሎ የመቆያ የኳራንቲን ጊዜም 150 ዩሮ በቀን እንደሚከፍል አስታውቋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በአየር ትራንስፖርት ኢንዱስትሪ የመጀመሪያ የሆነውን ይህንን የዋስትና አገልግሎት ስንሰጥ ደስታ ይሰማናል ማለታቸውም በመግለጫው ተመልክቷል። በኢትዮጵያ እስካሁን የኮቪድ-19 ምርመራ የተከናወነላቸው ሰዎች ቁጥር 1 ሚሊዮን 278827 ደርሷል። ባለፈው የ24 ሰዓት ጊዜ ውስጥ 6475 ሰዎች ተመርምረው 730 ሰዎች ላይ ኮሮና ቫይረስ መገኘቱን ከጤና ሚኒስቴር የወጣው ዕለታዊ መረጃ አመልክቷል። 286ቱ ሰዎች አዲስ አበባ፣ 89ኙ ኦሮሚያ ክልል 76 ድሬዳዋ፣ 65 ሰዎች ሐረሪ ክልል የተገኙ ሲሆን 70 ሰዎች በደቡብ ህዝቦች ክልል፣ 36 ሰዎች በትግራይ ክልል፣ 41 ሰዎች በቤንሻንጉል ጉሙዝ ሰላሳ አምስት ሰዎች ደግሞ ከአማራ ክልል የገቡ አሃዞች መሆናቸውንና ና አስራ ስድስት ከሲዳማ አስር ሰዎች ከጋምቤላ እንዲሁም ስድስት ሰዎች በሶማሌ ክልል በተከናወኑ ምርመራዎች የተገኙ መሆናቸውንና ያሳየው። በተጨማሪም አዲስ አበባ ውስጥ ሁለት ሰዎች ኦሮሚያ ክልል ሁለት ሰዎች አማራ ክልል ሁለት ሰዎች ና ሲዳማ ክልል አንድ ሰው በድምሩ ሰባት ሰዎች ከኮቪድ አስራ ዘጠኝ በተያያዘ ህይወታቸው ማለፉን በዚህም በወረርሽኙ ሳቢያ በሀገሪቱ የሞቱት ሰዎች ቁጥር 1205 መድረሱን የጤና ሚኒስቴር ዕለታዊ መግለጫ ጨምሮ አመልክቷል። የደቡብ ሱዳን የሰላም ሂደት እየተንገዳገደ ነው፣ ከባድ ፈተናዎችም ተጋርጠውበታል ሲሉ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አስገነዘቡ። ሁኔታው በሀገሪቱ ያለውን ብጥብጥ ሊያባብሰው ይችላል ነው ያሉት። በደቡብ ሱዳን የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ መልእክተኛ ዴቪድ ሽሬር ትናንት ለጋዜጠኞች በሰጡት ቃል የሰላም ሂደቱን መልሶ አቅጣጫውን እንዲይዝ ለማድረግ አስቸኳይ እርምጃ ያስፈልጋል ብለዋል። ካቢኔው በፈለገበት ጊዜ እንጂ መደበኛ ስብሰባ አያደርግም። ሰው ደግሞ ፕሬዚደንቱና ምክትል ፕሬዚደንቶቹ እየተሰበሰቡ በቅርበት አብረው እንዲሰሩ እንደሚፈልግ እየገለጸልን ነው ብለዋል። የሽግግር ብሔራዊ ሸንጎም አልተቋቋመም። ስለዚህም አስፈላጊ የሆኑ አዳዲስ ሕግጋት እየወጡ አይደለም ብለዋል። የሕገ መንግስቱ ስራም ዘግይቷል ነው ያሉት። በጸጥታ ዘርፉም የለውጥ እርምጃ ረገድ አንድም እንቅስቃሴ እንደሌለ አመልክተዋል። የሰላም ሂደቱ እየተንገዳገደ ባለበት በዚህ ወቅት የጦር ሰራዊቱ የመንግስታቱን ድርጅት ሰላም አስከባሪ ኃይል አያያዙን ማስተካከል አለበት ሲሉም የዋና ጸሐፊው ልዩ መልእክተኛ አሳስበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የኮቪድ-19 ምርመራ መሳሪያዎች መድኃኒቶችና ክትባቱ በሚገኝበት ጊዜም ክትባቱም በዓለም ዙሪያ እኩል ፍትሃዊ በሆነ መንገድ ለማዳረስ እንዲቻል የ አምስት ቢሊዮን ዶላር አስቸኳይ ድጋፍ እንደሚያስፈልግ አስታውቀዋል። የመንግስታቱ ድርጅት የኮቪድ-19 ምላሽ ለሚያቀናጀው ኤሲቲ አክስለሬተር የተባለው ስብስብ ባካሄደው የበይነመረብ ጉባኤ ላይ ዋና ጸሐፊው ባሰሙት ንግግር የምርመራና የመድኃኒት አቅርቦቱን ተደራሽነት ለማስፋትና ክትባቱም ለሁሉም መድረስ መቻሉን ለማረጋገጥ ተባብሮ መስራት የእያንዳንዱን ሀገር ጥቅም የሚመለከት ጉዳይ ነው ብለዋል። ይህ በዚህ እንዳለ የስፔን መንግስት ኮሮና ቫይረስ ስርጭት መጨመሩን ተከትሎ ማድሪድ ከተማ ላይ የተወሰኑ አዳዲስ ገደቦችን ደንግጓል። ሶስት ሚሊዮኑ የከተማዋ ነዋሪ ወደ ስራ፣ ወደ ትምህርት ቤት፣ ወደ ገበያና ለሕክምና ጉዳይ ካልሆነ በስተቀር ከቤቱ እንዳይወጣ ታዟል። የመጠጥና የምግብ ቤቶች ከወትሮው ቀደም ብለው እንዲዘጉ የተለመደው የተገልጋይ ብዛትንም በ50 ከመቶ ቀን ሰው እንዲያስተናግዱ ታዘዋል። አዲሱን የቁጥጥር እርምጃ የጠቅላይ ሚኒስትሩ ፔድሮ ሳንቼዝ መንግስትና በርካታ ራስ ገዝ ክፍለ ግዛቶች የተስማሙበት ሲሆን የማድሪድ ቀኝ ዘመም የክልል አስተዳደር ደግሞ በስራችን ጣልቃ እየገቡብን ነው በማለት ትእዛዙን ተቃውመዋል። እስራኤል ውስጥ ደግሞ ነዋሪዎች ከቤታቸው ከአንድ ኪሎ ሜትር በላይ ርቀው ሰላማዊ ሰልፍ እንዳያደርጉ የወጣው ሕግ መጽደቁ ተሰማ። የሕጉ ደጋፊዎች የኮቪድ አስራ ዘጠኝ ወረርሽኝ መባባሱን ለመቆጣጠር የሚጠቅም እርምጃ ነው ሲሉ፣ ተቃዋሚዎች ደግሞ በኢየሩሳሌም የጠቅላይ ሚኒስትር በንጃሚን ኔታንያሁ መኖሪያ ቤት አጠገብ ለበርካታ ወራት ሲካሄድ የቆየውን የተቃውሞ ሰልፍ ለማስቆም የታለመ ነው ብለው አውግዘዋል። ተቃዋሚዎች ጠቅላይ ሚኒስትሩ ለወረርሽኙ ተገቢ ምላሽ አልሰጡም፣ ሙስናም አለባቸው ብለው ከስልጣን እንዲወርዱ ሲጠይቁ ከርመዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የአሜሪካ ድምጽ ራዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ፣ በ25 ሜትር ባንድ በ1240 ኪሎሄርዝ፣ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 21 2012 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን አምሀሪክ ዶት ቪኤ ኒውስ ዶት ኮም በአትቪኤ አምሀሪክ የፌስቡክ ገጻችንና በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃችኋለን። አሁን የእለቱ አበይት ኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የእለቱን አብይ ርዕስ እናስደምጣችሁ። የዩናይትድ ስቴትስ ሕግ አውጪዎች ከሳሐራ በታች ባሉ አንዳንድ የአፍሪካ ሀገሮች ወደ ኋላ እየተንሸራተቱና እየተሸረሸሩ ሄደዋል ያሏቸውን የዲሞክራሲና የዲሞክራሲ ተቋማት በአፍሪካ የኢኮኖሚ እድገት እንዲሁም በጤናና በትምህርት አቅርቦት ላይ የሚያስከትሏቸውን ችግሮች ለመመርመር የተሰየሙት የምክር ቤቱ ንዑስ ኮሚቴ አባላት በትላንትናው እለት ተሰብስበዋል። የቪኦኤ ዘጋቢ ማርያማ ዲያሎ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ከሰሃራ በታች የሚገኙ የተለያዩ አፍሪካ ሀገሮች ከመሰረታዊ የዲሞክራሲ መርህ ርቀው እንደገና ወደኋላ እያፈገፈጉ ነው የሚሉት በዩናይትድ ስቴትስ ህግ አውጪ ምክር ቤት የአፍሪካ ጉዳዮች እንዲሁም የዓለም ጤና ሰብአዊ መብትና የዓለም አቀፍ ተቋማት ጉዳዮች ንዑስ ኮሚቴ ሊቀመንበር ካረን ባስ ናቸው። ስለ ወቅቱ የአፍሪካ ዲሞክራሲ ሁኔታ እንዲህ ብለዋል። ዲሞክራሲያዊ ሂደቶችን ወደኋላ የመጎተቱ ነገር ነጻና ፍትሐዊ ምርጫዎችን ባለማድረግ ብቻ ሳይሆን የንግግር ነጻነትን መጣስ፣ መንግስትን የሚቃወሙና ተጠያቂ እንዲሆን የሚያደርጉ ተቃዋሚ ድርጅቶችን ማፈንና ማሰናከል፣ የህግ የበላይነትን ማዳከም የመሳሰሉትን ያካትታል። ትናንት ረቡዕ በተካሄደው የህዝብ አስተያየት መቀበያ መድረክ ላይ ካረን ባስ ስልጣን ላይ መቆየት የሚፈልጉ መሪዎች በአብዛኞቹ የአፍሪካ ሀገሮች የምርጫ ህጎችን እየለወጡና ነፃነትን እየገደቡ ነው ብለዋል። እንዲህ ይላሉ ባስ። Most concerning is the situation in Tanzania, which I recently addressed in House Resolution 1120. እጅግ በጣም የሚያሳስበው በታንዛኒያ ያለው ሁኔታ ሲሆን በምክር ቤቱ በቅርቡ ያስተዋወቅሁት ውሳኔ አስራ አንድ ሀያም ይህንኑ የሚመለከት ነው። አሁን በስልጣን ላይ ያለው መንግስት ተቃዋሚዎችን እያፈነ መሰረታዊ የንግግርና የመሰብሰብ ነፃነትን እየገደበ ስልጣን ላይ ለመቆየት በግልጽ እየሰራ ነው። በኮት ዲቮርም ተመሳሳይ ሁኔታዎችን እየተመለከትን ነው። አስፈጻሚው አካል ዴሞክራሲን የሚያዳክሙ ተቋማትን ህጋዊ እያደረገና ለእነሱም የተመቹ ጸረ ዴሞክራሲያዊ ህግጋትን እያወጣ ነው። ኮት ዲቮር ውስጥ በቅርቡ በተካሄደው አመጽ ካለፈው ወር ጀምሮ እስካሁን ከአስር በላይ ሰዎች ሞተዋል። የሰባ ስምንት ዓመቱ አዛውንት ፕሬዚደንት ኤልሳኔ ኦታራ በዚህ ዓመት በምርጫው ላለመወዳደር የገቡትን ቃል አጥፈዋል። እሳቸውን እንዲተኩ በግል የመረጧቸው ሰው በድንገተኛ ልብ ህመም ባለፈው ሐምሌ ያረፉ በመሆናቸው እንደገና ፕሬዝደንቱ ራሳቸው ተመልሰው ቦታውን በመያዝ የፓርቲያቸው እጩ ሆነው ለምርጫው ቀርበዋል። በዩናይትድ ስቴትስ ምክር ቤት ቀርበው ምስክርነታቸውን የሰጡት ባለሙያዎች ወደ ኋላ እየተንሸራተተ የሄደው የዲሞክራሲ ሂደት የፈጠረባቸውን ስጋት ገልጠዋል። ከብሔራዊ ዲሞክራሲ ተቋም የዓለም አቀፍ ጉዳዮች ተወካይ ክሪስቶፈር ፋሙናዩ ለምክር ቤቱ እንዳስታወቁት እንደ ኤሮፓ አቆጣጠር በ1989 ከነበሩት የአፍሪካ አገሮች ውስጥ የዲሞክራቲክ ነፃነት አለባቸው የተባሉት ሁለት አገሮች ብቻ ናቸው። ከ20 ዓመታት በኋላ ሁለት ሶስተኛዎቹ አገራት ነፃ ወይም በከፊል ነፃ ተብለው የተመደቡ ቢሆንም አሁንም ግን እነዚያ የተመዘገቡ መሻሻል ማሻሎች ተመልሰው እየጠፉ ነው ብለዋል። እንዲህ ይላሉ ክርስቶፈር። ቀደም ሲል እንደ ጥሩ ምሳሌ ተደርጎ ተወስዶ የነበረው የምዕራብ አፍሪካ ሁኔታም ወደኋላ እየተንሸራተተ ነው። ማሊ ከባድ መፈንቅለ መንግስት አጋጥሟት የነበረ ሲሆን በጊኒ ኮናክሪ እንዲሁም በኮት በሚካሄዱ ምርጫዎች እንደገና ለመወዳደር በሚፈልጉ መሪዎች ሳቢያ ከፍተኛ ውዝግብ ተነስተዋል። በመካከለኛው አፍሪካ ቀጠና አሁንም በዓለም ለረጅም ጊዜ አገዛዝና ስልጣን ላይ በቆዩ ሶስት መሪዎች እንደተያዘ ነው። ክሪስቶፈር እንደሚሉት አሁንም ስልጣን ላይ ያሉና ረዥም ጊዜ ስልጣን ላይ በመቆየት ከሚጠቀሱት መሪዎች መካከል የኢኳቶሪያል ጊኒ መሪ 41 ዓመት፣ የካሜሩን 58 ዓመት ሲሆናቸው የኮንጎ ብራዚልም አራት አስርት ዓመታት እየተጠጋቸው ነው። ነፃነትና ዲሞክራሲን እያጣጣሙ ያሉ የአፍሪካ አገሮች በጣም ጥቂት ናቸው። ከሳህራ በታች ነጻነት ባለበት አገር ውስጥ የሚኖሩ አፍሪካውያን ዘጠኝ ከመቶ ብቻ ናቸው። በፍሪደም ሃውስ የአፍሪካ ነጻነት ጉዳዮች ፕሮግራም ድርጅት ዲሬክተር የሆኑት ጃን ቴመን እንደሚሉት በቅርቡ በወጣው ሪፖርት መሰረት በዓለም ላይ የዴሞክራሲ ስርዓታቸውን በማጣት ላይ ያሉ ወይም ዴሞክራሲ በከፍተኛ ሁኔታ እየቀነሰባቸው ካሉ አገሮች ውስጥ 12 የሚሆኑት የሚገኙት ከሰሃራ በታች ባሉ አገሮች ውስጥ ነው። አንዳንዶቹን ክርስቶፈር እንደሚከተለው ይገልጿቸዋል። They are attacked when they peacefully protest in opposition to the government, as in Guinea and Cameroon. ወደ ኋላ እየተንሸራተተ የሚሄደው ዲሞክራሲ የሚያመጣው ሸክም በዜጎች ጫንቃ ላይ ይወድቃል። ለምሳሌ በጊኒና ካሜሩን መንግስትን በሰላማዊ መንገድ የሚቃወሙ ሰዎች ጥቃት ይደርስባቸዋል። በኢትዮጵያና በቻድ ያሉት ደግሞ መንግሥት ኢንተርኔቱን መዝጋት በፈለገ ቁጥር ፈጽሞ መጠቀም አይችሉም። ሲቪል ማህበራትና ቡድኖች እንቅስቃሴዎች በታንዛኒያና ብሩንዲ ከፍተኛ ገደብ ተጥሎባቸዋል። በናይጄሪያና ዚምባብዌ ጋዜጠኞች እስርና ማስፈራሪያ ይደርስባቸዋል። ምርጫን በሚመለከት በእርግጥ ተስፋ የሚሰጡ አንዳንድ ምልክቶች እንዳሉ ደግሞ የሚናገሩት የመከላከያ ተቋማት ተንታኝና ተመራማሪ የሆኑት ዶክተር ዶሪና ኤቤኮ ናቸው። እንዲህ ይላሉ። የኬንያ ሲቪል ማህበረሰብ ዜጎች ማጭበርበር፣ ማስፈራራትና የመሳሰሉ ጥቃትና ችግሮችን ሲመለከቱ እየቀረጹ የሚልኩባቸው መንገዶች ነበሯቸው። ለዚህም ጀማሪ የነበሩ ሲሆን በአፍሪካም ብዙዎች ይጠቀሙበታል። በምርጫ ወቅትም በዚያ መንገድ የሚመጡ መረጃዎች በማዕከል የሚጠናቀሩበት ክፍል የነበረ ሲሆን በዚያ ምክንያት የረገቡ ብዙ ውጥረቶችም ነበሩ። ተያይዘው የተዘረጉት የጎንዮሽ ትይዩ የድምፅ አሰጣጦችም በይፋ የሚሰጡ የምርጫ ድምፅ ውጤቶችን ትክክለኛነት ለመቆጣጠር አግዘዋል። በአፍሪካ በተለይም በጋና ሴኔጋል፣ ሞሪሸስ፣ ቦትስዋና እና ደቡብ አፍሪካ ተመሳሳይ የሆኑ ተስፋ ሰጪ ሁኔታዎች መኖራቸውንም ዶክተር ዶሪና ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። አሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በ2011 እና 2012 ዓ ም በ በደቡብ ክልል ተፈጥሮ በነበረው የጸጥታ መታወቅ ችግርን ለመፍታት ለሰሩ የኢትዮጵያ መከላከያ ሰራዊትና ለጸጥታው ኃይል የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ምስጋና አቅርበዋል። የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ በበኩላቸው በሰላም ማስፈኑ ሂደት በጎ አስተዋጽኦ አበርክተዋል ለተባሉ የጸጥታ አስከባሪዎች በተዘጋጀው የእውቅና መሰናዶ ላይ ተገኝተው ንግግር አድርገዋል። ዮናታን ዘብዲዮስ ዝርዝሩን ያሰማናል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው እንዳሉት በክልሉ የጸጥታ ችግር ስለነበረ ያለፉት ሁለት ዓመታት ለመንግስትም ሆነ ለህዝብ በፈተናዎች የተሞላና ጉዞውም ውጣ ውረድ የበዛበት ነበር። ተፈጥሮ የነበረውን የፀጥታ መደፍረስ ችግር ፈጥቶ ሰላምና መረጋጋትን ለመመለስ መከላከያ ሰራዊት፣ ፌዴራል ፖሊስ እና ሌሎች የፀጥታ ኃይሎች ከአካል ጉዳት ዛሬ በዚህ መድረክ ለህዝባችን ሰላምና ደህንነት ሲሉ በጀግንነት ህይወታቸውን የገበሩ አካላቸውን ያጡ የዝናብ ዶፍ ቁርና ሀሩር ሳይበግራቸው በዱር በገደሉ የህዝባችን ሰላምና ደህንነት ለማስጠበቅ ግዳዳቸውን በጀግንነት እየተወጡ ለሚገኙ የህዝብ ልጆች ከፍተኛ አክብሮታችንና ምስጋናችን ለማቅረብ ተዘጋጅተናል። በእርግጥ ለማንኛውም የሰራዊት አባልና የጸጥታ ኃይል ክብሩና ደስታው በመስዋዕትነቱ የሚረጋገጥ የህዝቡ ሰላምና የሀገር ደህንነት እንደሆነ ብንረዳም ለእናንተ ትልቅ አክብሮት እንዳለንና በጀግንነታችሁ እንደምንኮራባችሁም እንገልጽላችሁ እንወዳለን። በተለይ በ2011 ዓ ምት እና በ2012 ዓ ምት በክልሉ ተፈጥሮ የነበረው የጸጥታ መታወቅ ችግር ለመፍታት ከፍተኛ አስተዋጽኦ ላበረከቱ ለሀገር መከላከያ ሰራዊትና ለጸጥታ ኃይሎች የክልሉ መንግስት የላቀ ምስጋና አለው ብለዋል። ለሀገር ሽማግሌዎችና ለሃይማኖት አባቶችም መንግስት እውቅና ሰጥቷቸዋል። በክልላችንም ሆነ ከአጎራባጭ ክልል ህዝቦች ጋር አጋጥሞን የነበረን ጊዜያዊ ግጭት አባቶቻችን በቆየው ባህላቸው መሰረት በመፍታት ላከናወኑት አኩሪ ተግባር ከፍተኛ ምስጋናና ክብር ይገባቸዋል። የጌዲዮና የጉጂ አባገዳዎች፣ የወላይታና የሲዳማ የአገር ሽማግሌዎች፣ የጉራጌ የጆካና የቀቤና ኦገድ ሽማግሌዎች፣ የሃላባ ሴራና ሽማግሌዎችና የሃይማኖት አባቶች፣ የኮሪያ አገር ሽማግሌዎችና የጉጂ አባገዳዎች፣ የጋሞ አባቶችና ሌሎችም የክልላችን ህዝቦች በባህላቸው መሰረት ግጭቶችና ጥፋቶችን በማስቆም የተጎዱትን በማጽናናት አጥፊዎችን በባህላቸው መሰረት በመቅጣት ወንድማማችነትና አብሮነት በማጽናት ለአበረከቱት ከፍተኛ አስተዋጽኦ በታላቅ አክብሮት ምስጋና አቀርባለሁ። ከሰላም በላይ ሽልማት የለምና ሰላማችሁ ያብዛላችሁ እንላለን። የደቡብ ክልል ምክትል ርእሰ መስተዳድር አቶ ሪስቱ ለሲዳማ ክልልና ለኦሮሚያ ክልል ፕሬዚዳንቶችም የእውቅናና የምስጋና ሽልማት አበርክቶላቸዋል። በሀገር መከላከያ ሰራዊት የደቡብና የምዕራብ እዝ ጠቅላይ መምሪያዎች፣ በኢትዮጵያ ፌዴራል ፖሊስ የደቡብና የምዕራብ ዳይሬክቶሬት፣ የኢትዮጵያ ጠቅላይ አቃቤ ሕግና የብሔራዊ መረጃና ደህንነት እውቅና ተሰጥቷቸዋል። ባለፉት ሁለት ዓመታት የሀገራችንን አንድነትና የህዝባችንን አብሮነት ለአደጋ ያጋለጡ ችግሮች ገጥሞን ነበር ያሉት አቶ ርስቱ በተለይ የተሳሳቱ ትርክቶችን የፈጠሩ ግጭትና የሰላም እጦት እንዲፈጠር አድርገው የህይወት መጥፋት የአካል ጉዳትና የንብረት ውድመት ማስከተላቸውን ተናግሯል። በክልላችን ያጋጠሙን የሰላም መደፍረስ ችግሮች በዜጎቻችን ሕይወት አካልና ንብረት ላይ ያስከተሉት ጉዳት ቢኖርም የጥፋት ኃይሎች የተመኙትን ከንቱ ምኞት በህዝባችንና በፀጥታ ኃይሎች ቅንጅት በማቅሰብ በማክሸፍ እነሆ ክልላችን የሰላም አየር የሚነፍስበት ዜጋዎቻችን ተረጋግተው ወደ ልማት ስራቸው የገቡበት ሁኔታ መፍጠር ተችሏል። በምስጋናና በእውቅና መርሃ ግብር ላይ የተገኙት የኦሮሚያ ክልል ፕሬዚዳንት አቶ ሽመለስ አብዲሳ የኢትዮጵያ ህዝቦች ግዛዊ ፈተናዎችን መክተን በመተባበር የሀገራችንን አንድነት እናጠናክራለን ብሏል። የኦሮሚያ ክልል ከደቡብ መንግስትና ህዝቦቹ ጋር ያለውን ግንኙነት በማጠናከር ለሰላምና ለብልጽግና በጋራ እንደሚስራ ተናግረው ኢትዮጵያን እናፈርሳለን የሚሉ አካላት ራሳቸው ይፈርሳሉ ነው ያሉት። ብዙ ፈተናዎችን እያለፈች ያለች ሀገር ነች። ብዙዎች ኢትዮጵያን በራሳቸው ልክ ለማድረግ ሞክረዋል። እንደዛ የሞከሩ ኃይሎች ሁሉ ጠፍተዋል። ኢትዮጵያ ግን ቀጥላለች። አሁንም በራሳቸው ልክ ለማድረግ ኢትዮጵያን እነሱ በአሰቧት ልክ ለመስፋት የሚጥሩ ኃይሎች አሉ። እነሱ አሁንም ይጠፋሉ። ኢትዮጵያ ትቀጥላለች። የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት ወደኋላ ሊመልስ የሚችል አንዳች ኃይል የለም። ምክንያቱም ሀገራችን የህዝቦቿ ወንድማማችነት በደምና በአጥንት የተገመደ በታሪክ የተሰፋ ልጆቿ ሲከፍሉ በነበረው ጀግንነት የቆመ አገር ነው። አቶ ሽመልስ አብዲሳ የኢትዮጵያ አንድነትና ሉዓላዊነትን ወደኋላ የሚመልስ አንዳች ኃይል እንደሌለ ተናግረው የኢትዮጵያ ቀጣይ መንገድ እነዚህ ናቸው ያሏቸውንም አምስት መሠረታዊ ጉዳዮችን ዘርዝሯቸዋል። የኢትዮጵያ ቀጣይ መንገድ ወንድማማችነት ነው፣ እኩልነት ነው፣ ነጻነት ነው፣ ፍትህ ነው፣ ዲሞክራሲ ነው። ከዚህ አምስቱ መንገዶች ውጭ ሌላ መንገድ የለም። አንዱ የበላይ አንዱ የበታች የሚሆንበት ሀገር ከዚህ በኋላ ኢትዮጵያ የሚባል ሀገር ውስጥ ሳይሆን ሌላ ቦታ ሊሞከር ይችላል። የኢትዮጵያ መንገድ እኩልነት ነው፣ የሃይማኖት የብሄር እኩልነት። የኢትዮጵያ መንገድ ነጻነት ነው፣ በነጻ ማሰብ፣ በነጻ መስራት፣ በነፃ መኖር፣ ነፃ መሆን። ወንድማማችነት ነው፣ አንዱ ለአንዱ መከታ፣ አንዱ ለአንዱ ጠባቂ፣ አንዱ ለአንዱ አቅም ኃይል የሚሆንበት ነው ፍትህ የሚረጋገጥበት፣ ዲሞክራሲ የህዝቦች ወሳኝነት የሚረጋገጥበት ነው። ይሄ መንገድ ብቻ ነው። ከዚህ መንገድ ውጭ ያለው መንገድ ሁሉ የጥፋት መንገድ ነው። ከዚህ መንገድ የሚሞክር ማንኛውም ነገር ያን የሚሞክረውን ኃይል ያጠፋዋል። ስለዚህ እያንዳንዱ ብሔር ብሔረሰብ ከጫፍ እስከ ጫፍ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ አቶክረን ጠንክረን በወንድማማችነት አሁን እየገጠሙን ያሉትን ጊዜያዊ ፈተናዎች እየተቋቋምን አብረን ተባብረን እንሻገር። በደቡብ ክልል አሁንም እርስ በርስ በሚደረጉ ግጭቶችና በጸጥታ ችግር የሚሰቃዩ በሺዎች የሚቆጠሩ ዜጎች መኖራቸው ኢሙን ሲሆን የክልሉ ርዕሰ መስተዳደር አቶ ርስቱ በክልሉ የተለያዩ ቦታዎች የጸጥታ ችግር መኖራቸውን ገልጠው ከዚህ ልምድ ወስደን የሌሎችንም ችግር ፈተን በተመሳሳይ ዝግጅት እንታደማለን ብለዋል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ለማንነት ጥያቄ ምላሽ ያልሰጠው የትግራይ ክልል ከመስከረም ሰላሳ በኋላ ህጋዊ መንግስት የለም በሚል የደረሰበት አቋም የራያን የወጅራትንና የወልቃይ ጠገኔን ህዝብ አይመለከተም ሲሉ በአካባቢው የተደራጁ የፖለቲካ ድርጅቶች አስታወቁ። የፌዴራሉ መንግስት አሁንም በአካባቢዎቹ ጥቃትን ሊፈጸም ስለሚችል ጥበቃ እንዲደረግላቸውም ድርጅቶቹ ጠይቀዋል። መስፍን አራጌ ስብስባለው የትግራይ ክልል አሁን በስልጣን ላይ ያለው መንግስት ከመስከረም ሰላሳ በኋላ ሕጋዊነት የለውም በሚል ያሳለፈው ውሳኔ የማንነት ጥያቄ አንስተን ምላሽ ያላገኘን ሕዝቦችን አይመለከትም ይላሉ። የራያ ራዩማ ዴሞክራሲያዊ ፓርቲ ምክትል ሰብሳቢ አማረ ጉበን ሕወሓት አንድም ጊዜ ለራያ እና ለውጅራት ሕዝብ ሕጋዊ መንግስት ሆኖ አያውቅም። የአካባቢ ከመጀመሪያም ጊዜ ጀምሮ በጉልበት ነው የተቆጣጠሩት። እስካሁንም ያሉበት በአፈና እና በጉልበት ነው። እንዲያውም አሁን የራያ እና የውጅራት ሕዝብ ተስፋ ያለው ፌዴራል መንግስት ነው እንጂ ትነግ ወይም ህወሓት ያደረገው አይደለም። ህገ ወጥ ምርጫ አካሄደው ህጋዊ መንግስትን በህገ ወጥነት መፈረጅም ተቀባይነት የለውም በማለት ያክላሉ። ህግ ከመስከረም ሰላሳ በኋላ ህጋዊ መንግስት የለም የሚለው ለራሱ ህጋዊ ያልሆነ ህገ ወጥ የሆነ ምርጫ አድርጎ ነው ራሱ የጻፈው ህገ መንግስት፣ ራሱ የመሰረታቸው ተቋማት እነ ፌዴሬሽን ምክር ቤት፣ የህዝብ ተወካዮች ምክር ቤት፣ እነዚህ ተቋማት እንግዲህ የኢትዮጵያ ምርጫ መራዘም አለበት ብለው ወስነዋል። በትግራይ የሚደረገው ምርጫ ህገ ወጥ እንደሆነ ወስነዋል። ፌሌት እንግዲህ ይሄ ምርጫ ያደረገው ይሄን ሁሉ ውሳኔ ተጠራራኝ ነው ማለት ነው ይሄ ምርጫ ደግሞ ሲደረግ ህዝባችን ተቃውሞታል። እኛ በዚህ ሰዓት ከሀገራችን ተለይተን ምርጫ የምናደርግበት ምክንያት የለም። የተጀመረ የማንነትና ራስን በራሱ የማስተዳደር ጥያቄ ያለ ይሄን ጥያቄ መልስ የምናገኝ ድረስ ምርጫ መደረግ የለበትም ብሎ ህዝባችን ድምፁን አሰምቷል። እኛም እንደ ድርጅት በፌዴሬሽን ምክር ቤት ከዛም በፊት በተለያዩ መንገዶች ለሚመለከታቸው አካላት አሳውቀናል። የፌዴራል መንግስት በራሱ ምክንያት ምርጫው ማስቆም አልቻለም። ስፔሌስ ህጋዊ መንግስት የለም የሚለው ጨዋታ ለቡድኑ ስልጣንና ጠባብ አካባቢያዊ የበላይነት ለማስጠበቅ የሚደረግ ጥረት ነው። በአንድ ሏ ላይ ከኩዌት ሀገር ስር የሚተዳደር ክልል የአንድን ሀገር መንግስት ህልውና የመወሰን ስልጣን እንደሌለው የሚጠቁሙት ደግሞ ስማቸው እንዲገለጽ ያልፈለጉ የወጅራት ጥሕሳ ወጣቶች እንቅስቃሴ አባል ናቸው። መስከረም ሰላሳ ህጋዊ መንግስት አይኖርም ምናምን የሚሉት ራሳቸው ናቸው። ህጋዊ ያልሆኑ የራሳቸው ምቾች ስለ ነሳቸው ነው እንጂ መንግስቱ ህጋዊነቱ የሚያረጋግጡ ህጋዊ አይደለም ሰው የሚሉት እነሱ አር ለመወስኑት ወይም የሚባለው መስከረም ሰላሳ መስከረም ሀያ የሚባለው የኛ በጣም ያስቀናል ሁላ ማለት በአንጻሩ የክልሉ ህዝብ ከሌ ሌሎች የኢትዮጵያና የጎረቤት ሀገራት ህዝብ ጋር በጥርጣሬና በጥላቻ እንዲተያይ ተደርጓል ይላሉ። አስተያየት ሰጭው ትግራይ ህዝብ የሰላም ተማት ያለበት ህዝብ ነው። አሁን ግን በነሱ የመጣ ከሌሎቹ ከአማራ ወንድሞችና እህቶቹ፣ ከኤርትራ ወንድሞችና እህቶቹ፣ ከሌላም ወንድሞች እህቶቹ በሰላም እንዳይኖር በጥርጣሬና በተለያዩ ነገሮች እንድታይ ነው እያደረጉት ያለ የወጅራት ህዝብ የማንነት ጥያቄ ሳይመለስ መቆየቱንም ይናገራሉ። እና በትግራይ ማየቱንም አያውቁም። ሲጀመር የወጅራት ትልቅ ታሪክ ያለው ታሪካዊ አካባቢ ነው። የወጌራት ግን የራሱ ያለው ነው። አሁን እነዚህ እያለ አሁን ትግራይ እንደ እየተቆጠረ የተቆጠረ ያለ በአሁን ጊዜ አሁን ለምሳሌ ከአድባር የመጣ ከመጣ የወረዳ ማስተዳደር ሆነ ማስተዳደር አይሰማንም ነው። ይሄ ግን የኢትዮጵያ ህዝብ አያውቅም። ወጌራት ምንድን ነው ነ ጠገ የህዝብ ግንኙነት ኃላፊ ክብረ አብስማቸው በሌላ በኩል የትግራይ ክልልን መግለጫ ተከትሎ ከፍተኛ ስጋት አድሮብናል ብለዋል። አሁን በቅድም ምርጫ ስናየው ከፍተኛ የሆነ ትንኮሳ ፈልገው ነበር ወደ ጦርነት ለመግባት በሌሊት ገበሬ ላይ ተቁሱ። ከዛ አማራ ክልል ጥግ ስለሆነ እዛ ያለው ህብረተሰብ ሲነሳሳ አማራ ክልል ወረረን ለማለት ነበር ሀሳባቸው። የፌደራል መንግስት ወረረን ለማለት ነበር ሀሳባቸው። ለዛ ህዝብ ግን በሁለት በጥር እየተመካ ነው እነሱ ኢትዮጵያ ህዝብ፣ የአማራ ህዝብ ኢትዮጵያ መንግስት ወይ ደግሞ የአማራ መንግስት ወደዚህ ጉዳይ እንዲገባ ይፈልጋሉ። ወደዚህ ጉዳይ እንዲገባ ደግሞ እኛ ህዝብ እየሞተ ነው የህዝብ ግን ኃላፊው ኢትዮጵያንና ህዝቦቿን ወደ ከፍ አደጋ የሚያደርስ ጉዳት ከመፈጠሩ በፊት መንግስት ሊከላከል እንደሚገባው አሳስበዋል። አሁን ሀያ አምስት ወይ ሰላሳ አዲስ አደል መጥተው የሆነ ነገር ልማድረግ የሚችሉ የኛ ህዝብ በቀል መወራደጃ እያደረጉት ነው ያየነው ነው። በቤኒሻንጉል ጉሙዝ በተለያዩ ቦታዎች ሰው እየተገደለ ያለው አማራ ከዛ ወጥቶ ወደ አጸፋዊ ምላሽ እንዲገባና አገሪቱ ወደ ትርምስ እንድትገባ ነው እየተፈለገ ያለ ያካሄዳቸው ሲገደል ህዝብ ብቻ ሳይሆን ለኢትዮጵያ ህዝቡ ይወዳል ሀገራችን ወዳል ሆነ ወደ ከፋ ነገር ሊያደርሳት ያ ከመሆኑ በፊት ደግሞ ፌደራል መንግስት ገብቶ አካባቢ ማረጋጋት መቻል አለበት። አሁንም አካባቢ ተጠባባቢዎቹ በጸጥታ ስጋት ውስጥ እንደሚገኙ አስተያየት ሰጪዎቹ ያብራራሉ። አምስት መቶ በላይ የሚሆን የሚሆኑ ወጣቶች እንደታሰሩ ናቸው። አሁን በጣም የሚገርሙት በምርጫ ምክንያት ተሳስሮ የነበሩ ወጣቶች ከአራት አመት እስከ አንድ አመት እየተፈረደባቸው ይገኛል። ምርጫው አንቀበልም ስላሉ ብቻ ነው። ለምሳሌ ከታሰሩት ውስጥ አሁን የግብርና ባለሙያ አቆወርቅ ላይ የነበረው ዳኛው ንጉስ የሚባል ወጣት ነው፣ አንድ አመት ፈርደውበታል። ዳገቱ ምላው የሚባል ወልቃይ በጀና ያኛው ያልኮ አውራ አቆወርቅ ነው። ዳገቱ ምላው የሚባል ወንድማችንም አራት አመት ፈርደውበታል። በአሁኑ ሰአት ብዙ አፈናዎች አሉ። የራያዝ እስካሁን እንግዲህ ብዙ መከ ሙከራ ደርሶበታል። በዚህ ቡድን አሁን ራያ ማለት የ የልዩ ሀይልና የምልሻ ጫካ ነው። ራያ ማለት በጣም ብዛት ያለው ልዩ ሀይል አስገብተዋል። ይ ምልሻ አለ ህዝቡ ያሸበሩት ነው ያለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ከዚሁ ዘገባ ሳንወጣ የራያ ራዩማ ዲሞክራሲያዊ ፓርቲ፣ የወልቃይ ጠገዴ አማራ ማንነት አስመላሽ ኮሚቴና የወጅራት ጠይሳ የወጣቶች እንቅስቃሴ በሚል የሚታወቁት እንቅስቃሴ አመራሮች ለአሜሪካ ድምጽ በሰጡት አስተያየት ከመስከረም 25 በኋላ ህጋዊ መንግስት አይኖርም በሚል እየተነገረ ያለው ንግግር በትግራይ ክልል የሚገኙና የማንነት ጥያቄ ያላቸውን ዜጎች ስጋት ውስጥ የሚከት ነው የሚል አስተያየት ሰጥተዋል። በዚህ ጉዳይ ላይ የትግራይ ክልል የኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ሀዱሽ ካሱ ምላሽ ሰጥተውናል። ሙልጌታ አጽባሀይ ያቀርበዋል። በዚህ ጉዳይ መልስ የጠየቅናቸው የትግራይ ክልል የኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ሀዱሽ ካሱ በየአምስት አመቱ ምርጫ መካሄድ እንዳለበት ህገ መንግስቱ ይደነግጋል። ስለዚህም ከመስከረም 25 በኋላ ህጋዊ መንግስት የለም ያለው ህገ መንግስቱ ነው በማለት ገልጸዋል። በዚህም የሚሰጋ ህገ ወጥ አካል እንጂ በትግራይ የሚኖር የማንኛውም ብሔር ተወላጅ በሰላም እየኖረ ነው። በቀጣይም በሰላም ይኖራል ብለዋል። የትግራይ ተወላጆችን ማንነት ለማስቀየር የራሳቸውን ቀይረው ለስልጣንና ለገንዘብ ሲሉ ያደሩ ሰዎች ናቸው። ቀድሞ ነገር የትግራይ ህዝብ ብሔር ተኮር ጥቃት ሲደርስበት፣ ሬሳ ሲቀበል ሁለት ተኩል ዓመት የኖረ ህዝብ ነው። አሁንም ግፉ ቀጥለዋል። ግፍ እየደረሰበት ያለው የትግራይ ህዝብ እንጂ በየቦታው ያለው የተለያዩ ብሔር ብሔረሰቦች አሉ። እዚህ እዚህ መቀሌም አሉ፣ ወርቅ ለቀማ ላይ ያሉ፣ እርሻ ቦታ ላይ ያሉ የነካቸው የለም። ስለዚህ ምን ተፈጥሮ ተብሎ ነው ስጋት የሚደርሰው? ስጋት ደርሶበት ያለው በህገወጥ መንገድ ስልጣን የያዘው አካል ምክንያቱም በህገወጥ መንገድ የያዘው በህገወጥ አስቀጥላለሁ ስላለ እሱኛው ነው ስጋት ውስጥ አስገብቶት ያለው ምክንያቱም ህጋዊና ቅቡልነት ያለው ነገር አይኖረውም። ትግራይ መንግስትና ህዝብ እያለ ያለው ምርጫው በህገ መንግስት መሰረት አምስት ዓመት ስለሆነ ኮንትራቱ እዛ ስልጣን ላይ ያለው ቡድን አህዳዊ ቡድን ያበቃል ስልጣኑ ነው እያለ ያለው የስጋቱ ማሳያ ተብሎ ሰዎች በክልሉ በተካሄደው ምርጫ ጨምሮም እስካሁን እየታሰሩ መሆኑን አስተያየት ሰጪዎቹ ያነሱት ጉዳይ፣ አቶ ሀዱሽ መልስ ሲሰጡም አሁን እየቀረበ ያለው ክስ ላለፉት ሁለት ተኩል ዓመታት የነበረው ተረት ተረት ቅጥያ ነው በማለት አጣጥለውታል። ከፖለቲካ ውጪ ህገወጥ ነገር ካለ በህግ ይጠየቃል። አለበለዚያ ግን በፖለቲካው ማንነቱ ታሰረ የሚባለው ተረት ተረት ነው። የለመዱት ተረት ተረት ነው። ሁለት ዓመት ተኩል እኮ ብዙ ተረት ሰማ፣ ብዙ ድራማ ሰሩ። የኢትዮጵያ ህዝብ ግን ከቁብ አይቆጥረውም። ሌላው ቀርቶ እኮ እዚህ አሁን የአምባገነናዊ ቡድን ደጋፊ እኮ እዚህ መቀሌ ውስጥ አሉ። ለምን ታዲያ እነሱ አይነኩም? ገንዘብ የተሰጣቸው ሰዎች እኮ እዚህ አሉ ቁጭ ብለው። ህገወጥ ተግባር እስከሚፈጽም እንጂ በፖለቲካ እምነታቸው አልነካም። እዚህ አሉ ስለማይታወቁ አይደለም። ነገር ግን እኛ የምናምነው ፖለቲካቸውን በአመለካከት ማሸነፍ እንጂ እነሱ እያደረጉት እንዳሉት የፖለቲካ መሪዎች በማሰር የተለየ አመለካከት የያዘን በማሳደድ በመግደል፣ በመጨፍጨፍ የትግራይ መንግስትና ህዝብ አያምንም። ስለዚህ ይሄ ፈጠራ ነው። ድራማቸው ግን የከሸፈ ድራማ እንጂ ተቀባይነትም የለውም። በትግራይም እንደዚህ አይነት ነገር ፈጽሞ የለም፣ ነገም አይኖርም። ስጋት አለኝ ብሎ የቀረበ የሌላ ብሔር ተወላጅም እኛ አናቅም። በክልሉ በተካሄደው ምርጫ የሌላ ክልል ተወላጅ የሆኑ ነዋሪዎችም የተሳተፉበት ነበረ እንጂ እንደተነገረው በስጋት የሚኖሩበት አይደለም ሲሉም አቶ ሀዲሽ ካሱ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽባህም ማለም። መስፍን አራጌንና ሙልጌታን ላደረሱን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አማሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ዲሞክራሲያዊ ስርዓት ለመሸጋገር የነበረው ተስፋ ተጨናግፏል ሲል የኦሮሞ ፌዴራላዊ ኮንግረስ አስታወቀ። ለዚህ ቀውስ ዋናው መንስኤ ገዢው ፓርቲ የሚከተለው አግላይ የሽግግር ፍኖተ ካርታ እንደሆነም ይከሳል። ገዢው ፓርቲ በበኩሉ ሽግግሩ በጥሩ መንገድ ላይ እንዳለ አስታውቆ በዋና ዋና አገራዊ ጉዳዮችም ከተፎካካሪ ፖለቲካ ፓርቲዎች ጋር እየመከረ መሆኑን ተናግሯል። መለስካቸው አመሃ ዝርዝሩን ያስደምጠናል። የኦሮሞ ፌዴራላዊ ኮንግሬስ በጽሁፍ ባሰራጨው መግለጫ በኢትዮጵያ ውስጥ ወደ ዴሞክራሲያዊ ስርዓት ለመሸጋገር የነበረው ተስፋ በሚያሳዝን ሁኔታ ያለ አንዳች ጥርጥር ተጨናቅፏል ይላል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናን ይህን ሊያሰኙ የሚያስችሉ ሁኔታዎች ምንድን ናቸው የሚል ጥያቄ ቪኦኤ አቅርቦላቸው የሚከተለው ምላሽ ነበር የሰጡት። አንዱ ትልቁ ችግር በዋናነት የአንድ ቡድን ወይም የአንድ ፓርቲ ፎኖ ተካርታ ነው ላይ ወይም ፓርቲ ደግሞ የወጣው ኢትዮጵያን ለሀያ ሰባት አመታት ሲያምስ ከነበረው ኢህአዴግ ነው ያወጣው። ስለዚህ ያንን የኢህአዴግን አሰራር፣ አመራር ተሸክሞ ነው የመጣው። ስለዚህ ወደፊት ደግሞ ለመጓዝ ከሌሎች የለውጥ ኃይሎች ሊባሉ ከሚችሉት ጋር የጋራ ፍኖተ ካርታ ወይም የጋራ ሮድ ማፕ መፍጠር አልተቻለም። ይሄ ብሔራዊ መግባባት እያለ ብዙ ጊዜ ስንጮህ የነበረው ወይም ብሔራዊ እርቅያነት ስንናገር የነበረው አሁን በብዙ ነገሮች ኢትዮጵያን ዞ ብል ትመለከት በይ ብዙ ነገሮች ወደ ፍትቻ ያሸጋግራሉ የሚባሉ ተቋማትም ወደ ውጥረት አሁኑ ፍርድ ቤት አካባቢ ትመለከት፣ ብዙ ቦታ የታወጀም ያልታወጀም ኮማንድ ፖስት ነው ያለው። ለምሳሌ የቅርቡን የቤኒሻንጉልን አንስተ አብዛኛ ኦሮሚያ ያልታወጀም የታወጀም ነገሮች አሉ። ትግራይ ለምሳሌ በመንግስት ውስጥ የራሱን መንግስት አቋቁመው የራሱን ምርጫ አካሄደው የሄደ ነው። በፕሮፌሰር መረራ እምነት ይህን ስህተት ለማረም አሁንም ጊዜው አልመሸም። ኢትዮጵያ ሌላ ማጅክ ፎርሙላ እያየን አይደለም። ኢትዮጵያ በደረሰችበት የቀውስ ደረጃ ሁሉም ባለድርሻ አካላት በተለይም በዩ ፓርቲ የተሻለ የሕዝብ ድጋፍ አላቸው ከሚባሉ ባለድርሻ አካላት ጋር ቁጭ ብሎ ተደራድሮ ተነጋግሮ አንድ ነገር ካላደረገ አይናችን እያየ ወደ ቀውስ እየገባን ነው። ስለዚህ እዚያ ውስጥ እኛ አንድ ሁለት ብለን ብዙ ነገሮች የሚያያዙት ከዚህ ብሔራዊ መግባባት ከሚንለው ነው። ዋና ጉዳይ ደግሞ ፍኖተ ካርታው ላይ የጋራ ፎኖተካርታ ተካታ ያስፈልገናል። የጋራ ያን ቡድን ህልም ብቻ ሳይሆን የአንድ ቡድን ፍላጎት ጥቅሞች፣ ምኖችን የሚያከብር ብቻ ሳይሆን የሁሉንም የአብዛኛውንም፣ ቢያንስ ቢያንስ ስምምነትን የሚጠይቅ ፎኖተካርታ ያስፈልጋል። ያንም ፎኖተካርታ ደግሞ በጋራ ስራ ላይ የምናው ነው ያስፈልጋል የሚለውን አቅጣጫ ነው። ይህ አካል ግን አሁን እርስ የሚሉትም ሆነ ከዛሬ አራት አምስት ወር በፊት አስገባ ነው የሚሉት ጥያቄ ላይ የተነሳው ይህ አካል ከመንግስት አስፈጻሚ አካል ጋር የሚገዳደር ኃይል ወይንም ስልጣን አይኖረውም። እንዲ እሱማ በተወሰነ ደረጃ የእለት የእለት የህዝቡ ኑሮ ናናት ነገሮችን እየሰራ ግን ከራሱም ደግሞ ከዚህ አካል ጋር የሚሰራ የጋራ አካል ጋር የሚሰራ ነገር መፍጠር መቻል ነው። እሱም ውጭ አይደለም ማለት ነው። ለምሳሌ በስምነት ላይ የሚነሳቸውን ነገሮች ስራ ላይ በራሱን መንገድ ያውላል። በዚህ ፓርቲ የሚባለው አሁን እኮ ሁሉም ነገር የአንድ ፓርቲ ጫወታ ነው። ወጡን ውጠውም ትል የሚያደርገው ምን የሚለው አንድ ፓርቲ ነው። ያ ፓርቲ ደግሞ በተለይም ሰፊ የህዝብ ድጋፍ አላቸው የሚባሉት የፖለቲካ ኃይሎች ይዞ እየሄደ አይደለም። ያ ደግሞ እንዳልነው እዚህ ቦታ ሲታሰር፣ እዚህ ቦታ ይፈታል። እዚህ ቦታ ሰላም ተፈጠረ ሲባል፣ እዚህ ቦታ እንትን ይደረጋል። ለኛው ኢትዮጵያ የሚደረጉት ነገሮች ያየን ስለሆነ ብቻውን ተሸክሞት ኢትዮጵያ ተሸክመን የመጣውን የታሪክ ሸክም አሁንም ለፖለቲካ ያደረሰበትን ቀውስ ተሸክሞ መሄድ ብቻውን ተሸክሞ ለመሄድ የሚችል አካል ሆኖ አላገኘ ነው። ከዚህ አካል ጋር የሚሰራ ለምሳሌ ፍርድ ቤቶችን ሁኔታ፣ የጸታ አስተዳደሩን ሁኔታ፣ ስምሪት ሁኔታ ለምሳሌ ከሁሉም በላይ የሚመጣ ምርጫ ነጻና ፍትሃዊ እንዲሆን ቦርድን በሀቅ በእውነት ገለልተኛ ዳኛ እንዲሆን የሚሰሩትን ሁኔታ ይሄ አካል ብቻውን ተገድሎ ሌላ መንግስት የሚፈጥር ሳይሆን በኛ እምነት አሁን ያለው መንግስት ከልብ ከዚህ አካል ጋር እየሰራ ራሱ ይሳተፍበታል። ከሱም ጭምር የሚወጣ የሚታገዝ ቡድን ነው ማለት ነው። ዶክተር አለሙ ስሜ በብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልና በፓርቲው የፖለቲካ ፓርቲዎችና የሲቪክ ማህበራት ጉዳዮች ዘርፍ ኃላፊ ናቸው። በእርግጥ በኦፌኮ መግለጫ እንደተቀመጠውም ሆነ ፕሮፌሰር መረራ ጉዲና እንዳብራሩት በኢትዮጵያ ውስጥ ያለው ሽግግር ጨርሶ ከሽፏል የሚል ጥያቄ ነበር ያነሳውላቸው። ዶክተር አለሙ ስሜ ሁኔታውን የሚያብራሩት በተለየ መንገድ ነው። ሚገባ ድረስ ዲሞክራሲ ሽግግሩ በጥሩ ሁኔታ እየሄደ ነው ያለው ዲሞክራሲ ስርዓት ማለት እንግዲህ ከኦፌኮ ጋር የመያዛት የትርጉም ልዩነት ካለን አላውቅም ዜጎች በነጻነት የሚንቀሳቀሱበት፣ ሀሳባቸውን በነጻነት የሚገልጹበት፣ በፈለጉት ፖለቲካ ሆነ ሌሎች ማህበራት የሚደራጁበት የዲሞክራሲና ሰብዓዊ መብታቸው የሚከበርበት ስርዓት መገንባት ነው። እሱ በጥሩ ሁኔታ ለውጡ በተጀመረው ሁኔታ የሄደ ነው እና ሌላው ደግሞ የዜጎች በሀገራዊ ጉዳዮች ላይ ሙሉ ተሳታፊነት እንዲኖራቸው ማድረግ ይህም ያው ሁሉም እንደሚያውቀው የተወሰኑ የኢትዮጵያ ክፍሎችን የገደበው የነበረው የኢህአዴግ ስርዓት ተለውጦ ዛሬ ሁሉም ኢትዮጵያኖች በአገራዊ ጉዳይም እኩል ተሳታፊነታቸው የተረጋገጠበት የዜጎች የዲሞክራሲ መብት የሚረጋገጥበት እና የዜጎች ይሁንታ የሚረጋገጥበት፣ ሌላው አገራዊ ብቻ ነው። አገራዊ ብቻውንም እንዲሁ በአጠረ ጊዜ ዜጎች በነጻነት ወጥተው ያስተዳድረኛል የሚለውን የሚመርጥበትና የራሱን መንግስት የሚያቋቁመት ሁኔታ ነው። እሱንም ፓርቲያችን ነጻና ሁሉንም ያሳተፈ ዲሞክራሲያዊ ምርጫ እንዲካሄድ ያላሰለሰ ጥረት እያደረገ ይገኛል። የፖለቲካ ፓርቲዎችም ከዚህ አንጻር ሕግና ሥርዓትን አክብረው ተንቀሳቅሰው አባላት ደጋፊ እንዲያፈሩ ፕሮግራማቸውን ተከታዮቻቸው እንዲያሳውቁ ስራዎች እየተሰሩ ነው ያሉት የሽግግሩ ጊዜ መደናቀፉና እነሱ ተስፋ በሚያስቆርጥ ሁኔታ አክትመዋል ብለው ካስቀመጡት አንዱ ምንድን ነው። በአሁኑ ጊዜ በብዙ ቦታዎች ብዙ ችግር አለ፣ ነውጣ አለ፣ ብዙ የጸጥታ መጓደል አለ፣ እስር አለ። ከዛ በተረፈ ደግሞ አሁን ትግራይ ራሱን የቻለ መንግስት ሆኗል። በኢትዮጵያ ውስጥ ይህ ሁሉ ያለውን ቀውስ የሚያሳይ ነው ነው የሚሉት አገራዊ ብሔራዊ መናበብ ወይንም መቀራረብ የለም። ለዚህ የገዢው ፓርቲ ብቸኛ ፍኖተ ካርታ ነው ለዚህ ሁሉ እንቅፋት የሆነው ነው የሚሉት ለዚህ ምላሽ አለሁት። እኔ እስከሚገባኝ ድረስ በትልልቅ አገራዊ ጉዳዮች መንግስት ፓርቲዎችን እየጋበዘ የሚያነጋግርበት መተህ ካልከ ከምን ጊዜውም በላይ ከማንኛውም ጊዜ በላይ በኢትዮጵያ ታሪክ ለመጀመራል ከዚህ በዘለለም ተጀምሯል። ፓርቲዎች ፖለቲካ ፓርቲዎች እየተመካከሩ ነው ያሉት። ኦፌኮ መሪ የነት ፕሮፌሰር መረራ እራሳቸው ጽሑፍ አቅርበው ተወያይተናል። ስለዚህ ምክክሮች አሉ፣ መድረኮች አሉ። እዛ ምክክር ላይ እንደዚህ አይነት አሁን በመግለጫ ወጣ እንዳልከኝ አይነት ነገር መንፈስ አላየንም። ሌላው የአገሪቷ ውስጥ ሰላም የለም ይህም እውነተኛውን የአገሪቷን ሁኔታ የሚገልጽ አይመስለኝም። በእርግጥ አንዳንድ ቦታዎች እራሳቸው እነ ኦፌኮ እና ሌሎች ታጠቁ ኃይሎች የሚፈጥሯቸው ችግሮች አሉ። ይሄ አይካድም። ግን በጣም ውስን ሀገሪቷ ካላት የቆዳ ስፋት እና የህዝብ ብዛት አንጻር የተወሰኑ አካባቢዎች ነው። ይሄ መንግስት አሁን ጠንከር ያለ ህግ የማስከበር እርምጃ እየወሰደ ስለሆነም እነኚህም ከጊዜ ወደ ጊዜ እየተሻሻሉ እየተሻሻሉ ነገር ግን በተለይ ዋነኛዎቹን ህግ ጥሰት ውስጥ ሚና አላቸው አሽከርካሪ ናቸው ብሎ ያመናቸውን ተሳትፎ የተገኙትን ለህግ ማንም ማንም ለህግ እያቀረበ ተጠያቂነትን እያረጋገጠ ስለሆነ ችግሮችም ከጊዜ ወደ ጊዜ እየተሻሻሉ እየተሻሻሉ ያሉት እና አሁን አጠቃላይ ሀገሪቷን ሁኔታ ስታይ ከመግለጫው ጋር የተጠቀሰው የተለየ ነው። ከህዋትና ትግራይ ብሔራዊ ክልላዊ መንግስት በተመለከተ እሱን ህዋትና ክልላዊ መንግስቱን ለአይቶ ማየት ነው። ክልላዊ መንግስቱ በህገ መንግስቱ የተቋቋመ እንደ ማንኛውም ሌሎች ብሔራዊ ክልላዊ መንግስቶች ህገ መንግስታዊ ያለው መንግስት ነው እዛ ላይ ምንም አይነት ብጅታ ሊኖር አይገባም። ከህወሓት አንጻር ዋዲያው በኢትዮጵያ ህዝብ ትግል ተባሮ በመቀሌ የተሰባሰበ ሀይል ነው። እሱ የሚፈጥራቸው ችግሮች አሉ። እሱ የሚፈጥራቸው ችግሮችን ግን በብስለት ባለበት ህግን በተከተለ መልኩ መንግስት እያስተናገደ ይገኛል። ምናልባት ህዋት በሚወርደው ደረጃ ወርደን እንደ መንግስት ሀላፊነት እንደ መንግስት ሰማው ዩደጂ ፓርቲም እንደ መንግስትም አንደኛ ክልላዊ መንግስትና ፓርቲ ውስጥ ሁለተኛ ከፓርቲ ውስጥም የአፍራሽ ተልኮ ላይ የተሳተፉትን በህዝቡና እነሚን የበላይ ስራ በጣም ጥንቃቄ ይፈልጋል። ትግራይ የኢትዮጵያ ካለች ትግራይ ህዝብም የኢትዮጵያ ህዝብ ነው። ስለዚህ ህዝቡን በማያስከፋ መልኩ ህዝቡ እውነቱን በሚረዳ መልኩና ህገ መንግስት በሚፈቅደው መልኩ እንጂ ጉልበት ስላለኝ አንድ የከሰሩ ፖለቲከኞች መቀሌ ላይ ስለረበሹ ብለህ ህገ መንግስቱን በሚጥስና ነገም ደግሞ አገራዊ አንድነትን በተለይ ከትግራይ ህዝብ አንጻር ያለውን ጉዳይ በጥንቃቄ ማስገባት እና አደጋ ሊያስከትል በሚችል መልኩ ስሜታዊ በሆነ መልኩ እርምጃ ውስጥ መግባት አልፈለገም። መንግስት ያንንም አያደርግም። ወደፊቱ ግን ደግሞ ህግና ስርዓትን በተመለከተ በአክሲዮች ላይ ነጥሎ አክሲዮችን ህገ መንግስትን የሚጥሱትን ህገ መንግስታዊ ስርዓትን ለማፍረት የሚሰሩትን ነጥሎ ህጋዊ ተጠያቂነትን የማረጋገጡ ስራ እየተሰራ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው እናመሰግናለን። ተከታዩ መሰናዶ ኢትዮጵያውያን በአሜሪካ ነው። በኮሮና ቫይረስ ከተጠቁ የአሜሪካ ከተሞች ውስጥ ከፍተኛውን ተጎጂዎች ያስመዘገበችው ኒውዮርክ ወደ ሰላማዊ እንቅስቃሴ እየተመለሰች መሆኑ እየተነገረ ነው። የክፍለ ግዛቱ ገዢ አንድሮ ኩሞ ተቋርጠው የነበሩ የንግድ እንቅስቃሴዎችና ትምህርት ቤቶች ከብርቱ ጥንቃቄ ጋር እንዲከፈቱም ትዕዛዝ ሰጥተዋል። ከትላንት መስከረም ሰላሳ ጀምሮ በውጭ ብቻ ተገድበው የቆዩ ምግብ ቤቶች የቤት ውስጥ አገልግሎት መስጠት እንዲጀምሩም ፈቃድ ተሰጥቷል። ይሁን እንጂ ሰሞኑን በኒውዮርክ ከተማ እንደገና እያንሰራራ ነው የተባለው የኮሮና ቫይረስ ወረርሽኝ አስግቷል። እየጨመረ ነው የተባለው ተጠቂዎች ቁጥር በፈነጠቀው ተስፋ ላይ ስጋትንም ፈጥሯል። በወረርሽኙ የተጎዱትና በኒውዮርክ ከ20 ዓመታት በላይ የኩዊን ኦፍ ሼባ በኢትዮጵያ ሬስቶራንት ባለቤት የሆኑት አቶ ፊሊጶስ መንግስቱ ሁኔታው አስጊ መሆኑን ለአሜሪካ ድምጽ ራዲዮ ተናግረዋል። የዛሬው የኢትዮጵያውያን በአሜሪካም እንግዳ ናቸው። ደረጀ ደስታ አነጋግሯቸዋል። ራሳቸውን በማስተዋወቅ ይጀምራሉ። ፊሊጶስ መንግስቱ እባላለሁ። እንግዲህ በኒውዮርክ ከተማ በኒውጀርሲ ከተማ ነው የምኖረው፣ ግን ስራዬን በኒውዮርክ ከተማ ነው ያደረኩት። ላለፉት ሀያ አምስት ዓመታት በሬስቶራንት ስራ ላይ ይገኛለሁ። አሁን ያለኝ ሬስቶራንት ኩዊን ኦፍ ሺባ ኢትዮጵያን ሬስቶራንት ይባላል። የሚገኘው ሚድታውን ማናተን ውስጥ ነው። ፎርቲ ሲክስ ስትሪት ቴን አቨኑ ከታይም ስኩዌር ሁለት ብሎክ ርቆ ነው የሚገኘው እና እዚህኛው ኩዊን ኦፍ ሺባ ላይ ሀያኛ አመት ሄድጎ በዚህ አመት የኒውዮርክ ገቨርነር ኮሞ በዛሬ ሁለት ምግብ ቤቶች ውጭ ብቻ ሳይሆን በቤት ውስጥም የሚሰጧቸውን አገልግሎት ጀመር እንደሚችሉ ተናግረዋል። ከሰፕቴምበር ሰላሳ በኋላ አንተስ ምን እያደረጋችሁ ነው? ተዘጋጅታችኋል እዚህ? አዎ፣ ያው እንግዲህ ሽርጉድ እያደረግን ነው። ቤቱን እያስተካከልን ነው። ዲስታንሶቹን ሴክስፌት መራቁን ቼክ እያደረግን ነው ሰው የማይቀመጥበት መቀመጫዎች እሱን አይደንቲፋይ እያደረግን እሱ ላይ ነው የምንገኘው። አሁን ነገ ጠዋት በምሳሌ መክፈት፣ ቴምፕሬቸር ቼክ ማድረግ አለብን፣ የሚገባውን ሰው ሁለተኛ፣ የተላለፈልን መልዕክት ለትሬሲንግ የሚመጣውን ሰው ኮንታክት ኢንፎርሜሽን መውሰድ ግዴታ አለብን። እሱንም ፎርሞች አዘጋጅተን አስቀምጠናል። አሁን ማንም የሚመጣ በግሩፕ ሶስት አራት አምስት ሰው ከመጣ ከግሩፑ መሀል አንዱ ኮንታክት ሊስት መስጠት አለበት፣ ለትሬሲንግ አንድ ችግር ቢፈጠር። ስለዚህ ይሄ ነው እስካሁን እንግዲህ ያሉን ሶስቱ ነገሮች ናቸው ስፒ አራ ቀን ማስቀመጥ ፐርሰንት ብቻ መቀመጫ ሰው ብቻ እንዲገባ ሬስቶራንት ውስጥ ትሬሲንግ፣ ኮንታክት ኢንፎርሜሽን ስ ሶስቱ ነው ግን እስካሁን ያለው። ያን ጊዜ ኮቪድ ወረርሽኙ በተካሄደ ጊዜ በተለይ ኒውዮርክ በከፍተኛ ሁኔታ የተጎዳበት ሁኔታ ነው የነበረው። በዚያን ጊዜ የነበረውን ሁኔታ ሊነግሩን ይችላሉ በምን ሁኔታ ውስጥ እንደነበራችሁ? አዎ ኤግዛክትሊ እንግዲህ ኒውዮርክ ዝግ የተባልነው ማርች አስራ ዘጠኝ ላይ ነው በፈረንጆች አቆጣጠር የመጨረሻ ቀን የሰራነው ማርች አስራ ዘጠኝ ነው። ከዛ ተዘጋ ሁሉ ነገር ዝግ ነበር። እኔ ግን ያው ከተማውም ጭር ብሎ ማንስ ሰው ባያነ ሳይመጣም በሳምንት አንድ ቀን እየመጣው ሬስቶራንት ላይ ነበር። ኤኒቲንግ የውሃ ሊክ ቢኖር አንድ ችግር ቢኖር እያል በሳምንት አንድ ቀን እየገባ ወጣለው። ያው ጎስት ከተማ ነበር የሚመስለው። ምንም ነገር የለም ነበረ። ከዛ በኋላ ሰውሳለው ከእኛ ፋሲካ በኋላ ዴሊቨሪና ፒክአፕ በፊት የሚቻል ነበር የፈለገ ሰው ይሰራ ነበር። እኔ ምን አደረግኩኝ? ከፋሲካ በዓል በኋላ በሳምንቱ ወደ ኤፕሪል መጨረሻ የመጀመሪያ ላይ ገደማ ነው መሰለኝ ፒክፕ እና ደሊቨሪ መስራት ጀምር እና ፒክፕ እና በደሊቨሪው ጥሩ ነበር። በተወሰነ ሰራተኛ ጀምር ያለሁ ከዛን ጊዜ ጀምሮ ይኸው አሁን ስራ ላይ ነኝ ያለሁት። ከሁለት ሶስት ወር በፊት ደግሞ ውጭ እንድናስቀምጥ ተፈቅዶልን ዱኳን አድርገን ውጭን ሰርድ እያደረግን ያለ ነው። ግን እንደ በፊቱ አይደለም እንደ በፊቱ ኖርማል የሆነ ስራ አይደለም፣ የሚሰራው ጀስት ስራው ላይ ለመቆየት ያህል ነው። እናንተን ምን ያህል ጎድቷችኋል? ጉዳታችሁን እንዴት ነው የሚገልጹት? በትክክል ጎድቶናል። በፐርሰንቴጅ ብታየው በፊት ከምንሰራው አሁን ወደ አርባ ፐርሰንት አርባ ፐርሰንቱ ነው የምንሰራ ያለ ነው፣ ሀምሳ ፐርሰንቱ ነው። ግን አንዳንድ ሰው እድለኛ ነው፣ ጥሩ ላንድሎርድ ያለው አለ። ስለዚህ እኔ ከነሱ መሃል አንዱ ነኝ። ስለዚህ ላንድሎርዴ ጥሩ የሆነ ቅናሽ አድርጎልኝ ያንን ኮምፐንሴት እያደረጉ እየሰራሁ ነው ያለሁት። የኮቪድስ ሁኔታ፣ የወረርሽኙ ሁኔታ አንዳንዶቹ በጣም ጎልቶ ባይሰማም እንደገና ሊመለስ ይችላል የሚል ነገር ይነገራል። ኒውዮርክ አካባቢ እና ያለው ስሜት ምንድን ነው የሚመስለው? አሁን ምንድን ነው እየተነገራችሁ ያለው? በቃ እሱ ነው ትላንትና ዛሬ ደግሞ ያስጨነቀን አንዱ እሱ ነው። ቢኮዝ ነገ እንከፍታለን ብለ እየተዘጋጀን እያለን የተወሰኑ ኤሪያዎች ኒውዮርክ ሲቲን የምታውቀው ከሆነ አንደኛው ቦሮ ላይ ብሩክሊን ቁጥሮቹ እየጨመሩ መጡ። ወደ ፋይቭ ፐርሰንት ሄደ። ጠቅላላ ኒውዮርክ ስቴት ውስጥ አንድ ፐርሰንት ላይ አንደው ግን፣ በአንድ አንድ ሀያ ዚፕ ኮድ ያለበት ኤሪያዎች በሙሉ እየጨመረ መጣ። ስለዚህ አሁን የምንፈራ ያለ ነው እንደገና መጥተው ደግሞ እንዳይዘጋብን ነው። ስለዚህ ሁሉም ኃላፊነቱን ቢወጣ ሁላችንም ሰፋ የምናደርግ ይመስለኛል። ያኔ ወረርሽኙ በተከሰተበት ጊዜ ውስጥ እርሶ በተለይ ወረርሽኙን ለመከላከል ለተሳተፉ የጤና ባለሙያዎችና ለአንዳንድ የኮሚኒቲ አባላት እርዳታ ሲያደርጉ ሲያስተባብሩ ነበር የሚል ነገር የሆነ ቦታ አንብቤ፣ ያለው ልክ ነው እሱ ነገር? ልክ ነው ሁለቴ አድርገናል ሁለቴ የፍሮንት ላይን ወርከርስ ሆስፒታል ሁለት ሆስፒታል አብልተናል አንደኛው አፍሪካን ኮሚኒቲ አለ አፍሪካን ሬስቶራንት ዊክ እየተባለ በአመት አንዴ ፌስቲቫል አለ እዛ ላለፈው ሰባት ስምንት አመት ፓርቲስፔት አደረጋለሁ ከእሱ ሲ ኦ ጋር እኔና እሱ ተነጋግረን ሶስት የአፍሪካን ሬስቶራንቶች ፒክ እናድርግ ብለን ያው ክዊን ኦፍ ሼባ ሌላ ሁለት ዌስት አፍሪካን ሬስቶራንት ሁለን የሜንታል ፕሮብለም ያለባቸው ሆስፒታል የሚሰሩትን ብሩክሊን ውስጥ እነሱ ጋር ሂደን አብልተናል። ወደ መቶ ሀምሳ ሰው። ሁለተኛው ደግሞ በኢትዮጵያ ሚሽን በኩል በኢትዮጵያን ሚሽን በአዘር ዩናይትድ ኔሽን በእነሱ ሚሽን በኩል ጥያቄ ቀርቦልኝ ሰዎች እንድታስተባብር ብለውኝ አምስት ሬስቶራንት ኢትዮጵያን ሬስቶራንት ሁነን አብልተናል። እንደዚሁ ብሩክሊን ሌላ ሆስፒታል ውስጥ በአካባቢ ያለውን የኢትዮጵያ ኮሚኒቲ ሁኔታ ከዚህ ከኮቪድ ጋር በተያያዘ በተለይ በትራንስፖርትም ሆነ በምግብ ቤት እንደርሶ ወይም በተለያዩ ቢዝነስ ድርጅቶች ያሉ ኢትዮጵያውያንን ምን ያህል እንደተጎዱ ያወቁበት አጋጣሚ አለ ወይ? ሊሰጡኝ የሚችሉ አስተያየት ካለ አለ። በአጠቃላይ እዚህ አካባቢ ሰርቪስ ኢንዱስትሪ የሚሰሩት በሙሉ ተጎድተናል። ያው የታክሲም ይሁን ሆቴልም የትም ቦታ የሚሰራው ሰጥቷል። ብዙ ሆቴሎችን ተዘግተዋል። ያው አብዛኛው ሰርቫይቭ ያደረገው ከመንግስት የሚሰጠውን እርዳታ በመቀበል ነው እና ብዙ ወዳጆችም አሉ ሬስቶራንት የሚመጡ እነሱ አሁን በብዛት አይመጡም። የተወሰነ ወዳጁ ጓደኛ አንዳንዴ ይበኪላሉ። ስለዚህ ኑሯቸው ላይ አፌክት አድርጓል። ሌላ በኮቪድ የተያዘ የተሻላቸው ሰዎች አሉ። እኔ እስከማውቀው ድረስ ኒው ጀርሲ ነው የምኖረው፣ እዛ አካባቢ በትክክል የምናውቀው እስካሁን አንድ ወጣት አንድ ደግሞ እድሜያቸው የጠና ወደ ዘጠና ዓመት የሄዱ ሁለት ሰው እንዳረፈ ነው የማውቀው። በዚህ ኒውዮርክ እድርም አለን፣ እስካሁን ምንም የሰማነው ነገር የለም። በዚህ በኮቪድ ሁለቱን ሰው ብቻ ነው የሰማነው። አቶ ፊሊጶስ መንግስቱ፣ በኒውዮርክ ኬፊን ኦፍ ሼባ ሬስቶራንት ባለቤት፣ በአሜሪካ ድምፅ ራዲዮ ስም በጣም በጣም አመሰግናለሁ። እኔም አመሰግናለሁ ሰደላችሁ ደረጀንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኮሮና ቫይረስ በዓለም ላይ ከተከሰተ በኋላ የሰው ልጆች ከቴክኖሎጂ ጋር ያለው ጥምረት ይበልጥ እየጠነከረ መሄዱን ተከትሎ ጀርመን ውስጥ የሚገኝ ስቲፍድ የተሰኘ የሚዲያ ተቋም የሰውን ልጅ የዕለት ተዕለት እንቅስቃሴ ይበልጥ ለማቅለል የቴክኖሎጂ ፈጠራዎችን ለዓለም ሕዝብ ያቀረቡ ሰማኒያ ድርጅቶችን መርጦ አስተዋውቋል። ከእነዚህ ድርጅቶች መካከል ማሽንን በማስተማር የኢትዮጵያ ቋንቋዎችን ወደ እንግሊዝኛ የሚተረጉም መተግበሪያ አፕ የፈጠረ ልሳን የተሰኘ ኩባንያ ይገኝበታል። ልሳን በአማርኛ ቋንቋ የተጻፉ ጽሁፎችን ወደ እንግሊዝኛ በእንግሊዝኛ የተጻፉትን ደግሞ ወደ አማርኛ የሚተረጉም መተግበሪያውን ለሕዝብ ያቀረበው አሁን በጀመርነው የኢትዮጵያኖች አዲስ ዓመት መግቢያ ላይ ሲሆን በቅርቡ ደግሞ በሌሎች የኢትዮጵያ ቋንቋዎች የትርጉም አገልግሎት መስጠት እንደሚጀምር ገልጿል። ከካናዳዊ ተጣማሪው ጋር በመሆን ይህን የፈጠራ ስራ ለሕዝብ ያቀረበውን የኮምፒውተር ተመራማሪ ወጣት አስመላሽ ተካን ለዛሬ እንግዳችን አድርገን ጋብዘነዋል። ቆይታውን ያደረገው ከስምኝሽ የቆየ ጋር ነው። አስመላሽ ተካ ትውልድና እድገቱ በመቀሌ ከተማ ነው። የመጀመሪያ ዲግሪውን ከመቀሌ ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ ካገኘ በኋላ ባገኘው የውጭ የትምህርት እድልም ወደ ጀርመን አቅኝቶ በዳታ ማይኒንግና ኖሌጅ ማኔጅመንት ሁለተኛ ዲግሪውን ሰርቷል። የአስመላሽ የእውቀት ጉዞ በዚህ አልተገታም። በቴክኖሎጂ ዙሪያ ያለውን እውቀት ይበልጥ ለማጎልበትና የራሱን ፈጠራዎች ለመስራት የሚያግዙትን ጥናቶች ለማካሄድ እንዲረዳው እዛው ጀርመን ሀገር ሃኖቨር ዩኒቨርሲቲ የፒኤችዲ ትምህርቱን ጨርሷል። ይህ ረጅም የትምህርት ጉዞ የተጠናቀቀው ግን በተለያዩ ድኅረ ገጾች ላይ የሚገኙ መረጃዎችን ሰዎች በራሳቸው ቋንቋ በቀላሉ ማግኘት እንዲችሉ የሚያስችል መተግበሪያን የመፍጠር ህልም በመሰነቅ ነበር። ይህን ህልሙን እውን ለማድረግም ከአንድ ዓመት ከሶስት ወር በፊት ከተዋወቀው ካናዳዊ የስራ አጋሩ ጋር በመሆን ልሳን የተሰኘውን ድርጅት እንዳቋቋሙ አስመላሽ ይናገራል። ልሳንም የተመሰረተው እዚህ በርሊን ነው። በርሊን ውስጥ ኤንተርፕርነር ፈርስት የሚባል ኩባንያ አለ። ይሄ ኩባንያ የራሳቸውን ኩባንያ መመስረት የሚፈልጉ ሰዎችን ያገናኛል። እና እንደ አጋጣሚ ከአንድ አመት ሶስት ወር አካባቢ በፊት እኔም አዳምም ኤንተርፕርነር ፈርስት አፕላይ አረግን እና እዛ ነው የተገናኘ ነው። የልሳን ዋናው ጥንስስ ሀሳቡ ያው ድሮ ከኢትዮጵያ ነው የመጣሁት እና ሌላ ምሽን ትራንስሌሽን ሲስተም ሳይ የኛ አለመኖሩ ስመለከት ያው ችግሩ ይገባኝ ነበር። ግን ያው አብዛኛው የወርልድ ዋይድ ዌብ ኮንተንት ወይ ይዘት በእንግሊዝኛ እንዲሁም እንደዚህ በመሰሉ ቋንቋዎች ነው። የልሳን ዋና አላማ እንግዲህ ያው ይሄንን ይዘት ሰዎች በራሳቸው ቋንቋ እንዲያገኙት ማገዝ ነው። የልሳን የመጀመሪያ የፈጠራ ውጤት የሆነውን በኮምፒውተር የታገዘ የትርጉም ስራ የሚሰራ መተግበሪያ በቅርቡ ለሕዝብ አቅርቧችኋልና እስኪ ስለ መተግበሪያው ትንሽ ንገረን። ምን አይነት ቴክኖሎጂ ነው? በአሁኑ ጊዜ ያው የአማርኛ ስራችን በዚሁ በአዲሱ አመት ለህዝብ አቅርበናል። ትግርኛም አሁን ያው በሙከራ ላይ ያለ በቅርብ ጊዜ ይወጣል። ጎን ለጎንም የኦሮምኛውንም እየሰራን ነው። ማሽን ትራንስሌሽን ወይ በኮምፒውተር የታገዘ የትርጉም ስራ ጥንድ አረፍተ ነገሮች ሚሊዮንስ ኦፍ ተም በመጠቀም ነው ይሄ ቴክኖሎጂ የሚሰራው እና እዚህ ውስጥ ብዙ ሂደቶች አሉ። እንደዚህ እንደዚህ ያሉ ጥንድ አረፍተ ነገሮችን ለማውጣት የአማርኛ እና የእንግሊዝኛ ጽሁፍ ልንጀምር እንችላለን ስለ ስለዚህ እነኛ ጽሁፎች ወደ አረፍተ ነገር ማስተካከል፣ ከዛም የትኛው አረፍተ ነገር ከየትኛው አረፍተ ነገር ይሄዳል ብሎ መለየት እና እንደዚህ የመሳሰሉት ሂደቶች አሉ። ይሄን ሁሉ ከሰራን በኋላ ነው እንግዲህ የመጨረሻውን ጥንድ አረፍተ ነገሮችን ሲኩዌንስ ቱ ሲኩዌንስ ለርኒንግ የሚባለው አንዱን አረፍተ ነገር ወስዶ ሌላኛውን አረፍተ ነገር የሚሰራልን ሞዴል የምንሰራው ማለት ነው። ሌሎች ተመሳሳይ የትርጉም አገልግሎቶች የሚሰጡ እንደ ጉግልና ኢንዴክስ የመሳሰሉ መተግበሪያዎች አሉና የእናንተ የፈጠራ ስራ ከነዚህ ቴክኖሎጂዎች በምን ይለያል? ዋናው ስራው ያው ሚሽን ትራንስሌሽን ተመሳሳይ ነው። በዚህ አኳያ ይመሳሰላሉ። የሚያለያቸው ዋናው ምንድን ነው? ያው የስራው ኳሊቲ ነው። ከእንግሊዝኛ ወደ አማርኛ ትርጉም ውስጥ በአሁኑ ሰዓት የልሳን መሳሪያ ብንጠቀም የተሻለ ትርጉም ይሰጠናል። ያው ሌሎቹም ቋንቋዎች ለምሳሌ እንደ ትግርኛ፣ ኦሮምኛ የመሳሰሉ ቋንቋዎች ያው በሌላው አፕሊኬሽኖች የሉም። ስለዚህ ለመጀመሪያ ጊዜ እነኚህ ቋንቋዎችን እናቀርባለን ማለት ነው። እንግዲህ አንዳንድ ጊዜ ቀደም ሲል በጠቀስኳቸው እንደ ጉግል ባሉት መተግበሪያዎች የሚቀርቡ ትርጉሞች ምንም የማይገናኙ ይሆናሉ እና የእናንተ መተግበሪያ የትርጉም ጥራቱ ምን ያክል ነው? ምናልባት በቋንቋ ባለሙያዎች አስሞክራችሁ የተሰጣችሁ አስተያየት አለ? አዎ እስካሁን የሰራነው ኢቫሉዌሽን ታስክ አለ። ያው ከእንግሊዝኛ ወደ አማርኛ በሚደረገው ትርጉም ልሳን አሁን ካሉት ማለት ነው የተሻለ እንደሆነ፣ ከአማርኛ ወደ እንግሊዝኛ በሚደረገው ደግሞ ጉግል ትራንስሌት ጋር በጣም ተመሳሳይ ያለውን እንደሆነ በኢንዲፐንደንት ኢቫሉዌተርስ ያገኘነው ውጤት ነው የሚያመለክተው። እንግዲህ እዚህ ውስጥ ማለት የምፈልገው ልሳን ገና አሁን እየጀመረ ነው የማሽን ትራንስሌሽን ስራዎች ሰው ሲጠቀማቸው ሞዴሎቹ በጣም እየተማሩ ይሄዳሉ። ስለዚህ ሰዎች በደንብ እየለመዱት እየተጠቀሙት ሲሄዱ ኳሊቲውንም በዛ መጠን በጣም እየጨመረ የሚሄድ መሆኑን ትንሽ መግለጽ እፈልጋለሁ። ይህ የፈጠራ ውጤታችሁ የድህረ ገጽ አጠቃቀምን ዲሞክራሲያዊ የሚያደርግ እንደሆነ ትገልጻላችሁና ይህን ማለታችሁ ከምን አንጻር ነው? ይሄ ያው የዋናው የምስረታው ፅንሰ ሀሳብ ነው። እንግዲህ እንዳልኩት በተለያዩ ዘርፎች ያሉ ተመራማሪዎች ያገኟቸውን ግኝቶች ያው በእንግሊዝኛ ይጽፋሉ። ኢንተርኔት ውስጥ ይገኛል። ይሄ መረጃ ለብዙ ሰዎች ሊያገለግል ይችላል፣ ግን አንደኛው እንቅፋት ሊሆን የሚችል ቋንቋ ነው። ዓለም ውስጥ የተገኙት እውቀቶች በእነኚህ ቋንቋዎች ተወስኖ ከሚቀር መሽን ትራንስሌሽን ተጠቅመን ሰዎች በራሳቸው ቋንቋ ይሄን ለመክፈት እንደማለት ነው። ለዚህ ነው ላይክ ዲሞክራታይዚንግ ዘ ዌብ የምንለው። ከአማርኛ ወደ እንግሊዝኛ ከእንግሊዝኛ ወደ አማርኛ የሚተረጉመው የመጀመሪያው የልሳን የፈጠራ ውጤት በአዲሱ ዓመት ለተጠቃሚ ይቀርቧል ሰዎች በምንድን ነው የሚያገኙት? ድረገጻችን ልሳን ዳት ኤአይ ስላሽ ትራንስሌት በሚል ይህን መተግበሪያ ማግኘት ይችላሉ። ሰዎች ይህንን ስራ በነጻ ነው መጠቀም የሚችሉት። ከድረ ገጽ በተጨማሪ በሞባይልስ በአፕል ስቶር እና በጉግል ፕሌይ አማካኝነት ማግኘት ይቻላል። አው እሱም ያው በእቅድ ላይ ነው። ያው ሞባይል አፕሊኬሽንም እንሰራበታለን። በአሁኑ ጊዜ ያው የዌብ አፕሊኬሽኑ ነው ያለው። በተለይ የትግርኛውን እና የኦሮምኛውን ለመጨረስ ነው አሁን በስራ ላይ ያለ ነው። እነኝህ ቋንቋዎች ሲገቡ ዴዲኬትድ በሆነ ሞባይል አፕሊኬሽን እናም በሌሎች መንገዶች የምናቀርብ ይሆናል። ሌላው እንግዲህ በቅርቡ ስቲፍድ የተሰኘ የሚዲያ ተቋም በኮሮና ወቅት ተጽዕኖ ካመጡ ሰማንያ የፈጠራ ድርጅቶች መሀል አንዱ አድርጎ መርጧቸዋል። እንዴት ልትመረጡ ቻላችሁ? በመመረጣችሁ ውስጥ ያገኛችሁ ጥቅም አለ? እኔም ራሱ ያው እንደ ሰፕራይዝ ነበር መጀመሪያ ያው ሌላ ሰዎች ነው ኖሚኔት የሚያደርጉት እና እነሱ ሀሳቡን ያዩና ያው እንግዲህ ይሄ በጣም ጥሩ ተጽዕኖ ሊኖረው ይችላል በሚል ነው ራሳቸው የሚመርጡት እና በእንግሊዝኛ ከሆነ የሚታተሙት ሰዎች ልሳንን ተጠቅመው ወደ አማርኛ ተርጉመው መጠቀም ይችላሉ። በዚህ ነው እነሱም ወደዛ ያጩን። ያገኘነው ጥቅም በስራችንም ትንሽ ሞራል የመስጠት አይዟችሁ የማለት ያው ሰዎች አላወቁም ነበር ምንድነው የምንሰራ። ስለዚህ ይሄ ሲፍት ዲያይ በድረ ገጹ የወጣው መረጃ ጥሩ ፐብሊሲቲ ሰጥቶናል። የልሳን ቀጣይ ጉዞ ምን ይመስላል? እንደነገርከን የትግርኛና የኦሮምኛ ቋንቋ የኮምፒውተር ትርጉም ስራዎች እየተሰሩ ነው። ከዛ በኋላ ሌሎች ልትሰሯቸው የምታስቧቸው ስራዎች አሉ። ልሳን ውስጥ አሁን እንግዲህ በኢትዮጵያ ቋንቋዎች ጀምረናል። እንግዲህ እኔም ከኢትዮጵያ በመሆኔ ለችግሩን በጣም ቅርብ በመኖሬ በዚህ ጀምረናል። ሀሳባችን በአፍሪካ ብዙ ቋንቋዎች አሉ እንደዚህ የመሽን ትራንስሌሽን ሲስተም የሌላቸው እነሱን የመስራት እቅድ አለን። እንዲሁም በ ኢስት ኤዥያ አካባቢዎችም እንደዚህ በጣም ብዙ ተናጋሪ ያላቸው ግን የምሽን ትራንስሌሽን ሲስተም የሌላቸው ቋንቋዎች አሉ። ስለዚህ የኔን የድርጅቴን እቅድ በአፍሪካ እና በኤሲያ ያሉ ቋንቋዎችን በመስራት አላማችንን ማሳካት ይሆናል ማለት ነው። እንግዲህ አስመላሽ ጊዜህን ሰተህ ልሳን በተሰኘው ድርጅት አማካኝነት አንተና የስራ አጋርህ ማሽንን በማስተማር የሰራችሁትን በኮምፒውተር የታገዘ የትርጉም አገልግሎት የሚሰጥ የፈጠራ ስራችሁን ስላስተዋወቅከን በአድማጮች ስም በጣም አመሰግናለሁ። በጣም አመሰግናለሁ እኔም። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ